ሰላም እጋሪ ከለጠብለቀዊም ቅድመ ጲላጦስ ፈታሂ መስፈነ ይሁዳ ወሮም ኢየሱስ ክርስቶስ ዘተማልም ወዮም አበወረደ ወነጠማ ዝናማይ እጋሪ ከደም ለመስቀልከ በሰጊድ ሰላም